ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ መስከረም ሀያ አንድ ሁለት ሺህ አስር ዓመተ ምህረት እሬቻ ተከበረ። ኦ ማሬዮ፣ ኦ ማሬዮ፣ ማሬዮ፣ ማሬዮ ይባላል። ምን ማለት ነው? ማሬዮ ማለት ማሪው ማለት አመቱ ይዞራል። ማሬ ማሬ ማለት ዞሬ አሁንም ተመለሰ ተመለሰ። በአመት በአመት የዞሬ ይመጣል ማለት ነው። ማሬ ማለት በወርምኝ አባ ገዳ ናቸው። ዘግየት ብለው በስፋት ይመለሳሉ። እሬቻን እያከበራችሁ ላላችሁ ሁሉ እንኳን አደረሳችሁ። ጤና ይስጥልን። ክቡራትና ክቡራን እንደምናመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ ዜናዎቹን የማሰማችው ቆንጅ ታየ ነኝ። ዓመታዊው የኦሮሞ ሕዝብ የምስጋና ቀን ተብሎ የሚጠራው እሬቻ በዓል ዛሬ ተከብሯል። ቢሾፍቱ ከተማ በሆራ አርሰዴ ሀይቅ ላይ በኦሮሞ ባህልና ወግ ተከናውኖ በሰላም የተጠናቀቀው የዘንድሮ ስነ ስርዓት የተካሄደው በአባ ገዳ መሪነትና በኦሮሞ ወጣት ፎሌዎች አስተናባሪነት እንደሆነ ታውቋል። በስነ ስርዓቱ ላይ የፖለቲካ አካላት ንግግር አላደረጉም። ቢሾፍቱ ከተማ ውስጥ የጸጥታ ጥበቃው እጅግ የተጠናከረ እንደነበረ ተገልጿል። በተጨማሪም በዩናይትድ ስቴትስና በሌሎችም የዓለም ክፍሎች በሚገኙ የኦሮሞ ማህበረሰብ አባላት ዘንድ እሬቻው እየተከናወነ ነው። ከዜና በኋላ ዝርዝሩን የያዙ ዘገባዎችና ዝግጅቶች ይቀርባሉ። የስፔኗ ሰሜን ምስራቃዊት ክፍለ ግዛት ካታሎኒያ ህዝብ ዛሬ የነጻነት ውሳኔ ህዝብ ድምጽ በሚያደርግበት ዕለት የስፔን ፖሊሶች ባደረሱት ድብደባ ከ አራት መቶ በላይ ህዝብ ተጎድቷል። የባርሴሎና ከንቲባ አዳ ኮላው እንደ ባርሴሎና ከንቲባ ፖሊስ ምንም መከላከያ በሌለው ህዝብ ላይ የሚያደርሰውን ጥቃት በአስቸኳይ እንዲያቆም እጠይቃለሁ ማለታቸው ተጠቅሷል። ከንቲባ ድምፅ ሰጪዎች ለመከላከል ቢሞክሩም ፖሊሶች የድምፅ መስጫ ጣቢያዎችን ዘግተዋል። ሳጥኖችንም መውረሳቸውን የተገለጸው የስፔን ማዕከላዊ መንግስት ውሳኔ ህዝቡን ህገ ወጥ ብሎ እንዲሰረዝ እንደሚፈልግ አስታውቋል። ፖሊሶች የጎማ ጥይት የተኮሱ ሲሆን በመላዋ ሰሜናዊ ክፍለ ሀገር የተቃውሞ ሰልፍ ተቀስቅሷል። ይህ በዚህ እንዳለ የባርሴሎናና የላስ ፓልማስ የእግር ኳስ ግጥሚያ ለሌላ ጊዜ እንዲተላለፍ ተጠይቆ የነበረ ቢሆን ቢሆንም በር ተዘግቶ መካሄዱ ነው የተገለጸው። የዩናይትድ ስቴትስ የመከላከያ ሚኒስቴር ባስታወቀው መሰረት ከአንድ ሳምንት ከግማሽ በፊት ከባድ ነፋሳማ ዝናብ ሀሪኬን ማሪያ በደበደባት በፖርቶሪኮ ከሶስት ነጥብ አራት ሚሊዮን በላይ ህዝብ አሁንም የንጹህ ውሃ አቅርቦት እንደተቸገረ ነው። ዘጠና አምስት ከመቶው የደሴቲቱ ሕዝብ የኤሌክትሪክ ኃይል የለውም። ሆኖም ትናንትና የፖርቶሪኮ አገረ ገዢ ሪካርዶ ሮሴሎ በተወሰነ ደረጃ የተወሰዱ እርምጃዎች መኖራቸውን ገልጸዋል። ከስልሳው የደሴቲቱ ሆስፒታሎች ሀምሳ አንዱ ተከፍተዋል ብለዋል አገረ ገዢው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ከሰሜን ኮሪያው ጋር ለመደራደር የምታደርገው ሙከራ ከንቱ ልፋት ነው ብየዋለው ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንት ትራምፕ የሰሜን ኮሪያውን መሪ ኪም ጁንግ ኡንን ሊትል ሮኬትማን ትንሹ ባለ ባለሮኬቱ ሮኬቱ ሰውዬ ብለው በጠሩበት በዛሬው የትዊተር ጽሑፋቸው ሬክስ በከንቱ አትልፋ፣ መደረግ ያለበትን እናደርጋለን ብለዋል። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዩናይትድ ስቴትስ ከፒዮንግያንግ ጋር በቀጥታ እየተነጋገረች መሆኑን ማመናቸውን ተከትሎ ትናንት ቅዳሜ፣ መስሪያ ቤታቸው ባወጣው መግለጫ ያቺ ሀገር በኒውክሌር እና ሚሳይል መርሃ ግብሯ ዙሪያ ለመነጋገር ምንም ፍላጎት አላሳየችም ብሏል። የውጭ ጉዳይ ሚኒስትር ቲለርሰን ትናንት ቻይና በፒዮንግያንግ ላይ እጅግ የጠበቀ ተጽዕኖ በማሳደር እንድትተባበር ሊጠይቁ በተገኙበት ቤይጂንግ ላይ ነው ሀገራቸው ከፒዮንግያንግ ጋር በቀጥታ መነጋገሪያ መስመር መክፈቷንና የኪም ጆንግ ኡን መንግስት መርሃ ግብሩን ለመሰረዝ ይደራደር እንደሆነ እየመረመረች መሆኗን ያስታወቁት በመጨረሻም ፈረንሳይ ማርሴይ ከተማ ውስጥ በዋናው የባቡር ጣቢያ አንድ አጥቂ ሁለት ሴቶችን በስለት ወግቶ ገደለ። አጥቂውን ደግሞ ፖሊስ በጥይት መቶ ገድሎታል። የፈረንሳይ ፖሊስ እንዳስታወቀው ታጣቂው በጥይት መመታቱንና የባቡር አገልግሎቱ ግን ሳይስተጓጉል መቀጠሉን ገልጾ፣ ሆኖም ነዋሪዎች በዚያ የባቡር ጣቢያ ከመጠቀም እንዲቆጠቡ መክሯል። የፈረንሳይ የአገር ደህንነት ሚኒስትር ጂራርድ ኮሎምብ በአስቸኳይ ወደ ማርሴይ እንደሚሄዱ አስታውቀዋል። የጥቃቱ መነሾ ለጊዜው ምን እንደሆነ አልተገለጸም። የፓሪስ አቃቤ ሕግ ቢሮ ግን በጥቃቱ ዙሪያ ጸረ ሽብር ክትትል ከፍተናል ብሏል። የፖሊስ ምንጮች ጥቃቱን የሽብርተኛ ጥቃት ሳይሆን አይቀርም እያሉ ነው። እማኞችም ተጠርጣሪው ሴቶችን በስለት ሲወጋ አላህው አክበር ሲል ሲጮህ ሰምተናል ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 21 2010 ዓ ም ምሽት ፕሮግራም ነው። የፊታችን ቅዳሜና እሁድ የኢትዮጵያ የባለድርሻዎች ጉባኤ በቴክሳሷ ዳላስ ከተማ ይካሄዳል። አሁን በተያዘው መንገድ ከቀጠልን ግን ምናልባት በሌሎች ሀገሮች የደረሰው የእርስ በርስ ግጭትና ትርምስ ኢትዮጵያን ወደ መከፋፈል ሊገፋት ስለሚችል፣ ሁለተኛው ደግሞ ይህን ለዚህ ነው መንታ መንገድ ላይ ነች። የአዘጋጁን ኮሚቴ ሊቀመንበር አቶ በትሩ ገብረ እግዚአብሔርን አነጋግረናል። ይዘናቸው እንመለሳለን። የኦሮሞ ሕዝብ የምስጋና ቀን እሬቻ በኢትዮጵያና በብዙ የዓለም ክፍሎች ዛሬና ትናንት ተከብሯል። በብዙ አካባቢዎች አሁንም እየተከበረ ነው። ዓመታዊው የኦሮሞ ሕዝብ የምስጋና ቀን ተብሎ የሚጠራው እሬቻ በዓል ዛሬ ተከብሯል። ብሾፍቱ ከተማ በሆራ አርሰዴ ሐይቅ ላይ በኦሮሞ ባህልና ወግ ተከናውኖ በሰላም የተጠናቀቀው የዘንድሮው ሥነ ሥርዓት የተካሄደው በአባገዳ መሪነትና የፖለቲካ አካላት ባልተገኙበት ሲሆን ቢሾፍቱ ከተማ ውስጥ የጸጥታ ጥበቃው እጅግ የተጠናከረ እንደነበረ ተገልጿል። መለስካቸው አማሃ ተጨማሪ አለው። ዛሬ በሆራ አርሴዲ በቢሾፍቱ ከተማ የተከበረው ዓመታዊው የእሬቻ ባል በሰላም ተከብሯል። አባገዳ በየነ ስንበቱን ጨምሮ በአባገዳዎች ምረቃና መልካም ምኞት የተጠናቀቀው የዘንድረው የእሬቻ በዓል አያሌ ሕዝብ የተገኘበት ትዕይንት የነበረ ቢሆንም ባለፉት ዓመታት ይታይ ከነበረው የሕዝብ ቁጥር አኳያ የቀነሰ ነበረ። ይህ ከተለመደው በጣም አጭር በሆነ ጊዜ ማለትም ከረፋዱ ሦስት ሰዓት ተኩል አካባቢ ፍጻሜውን ያገኘው የእሬቻ በዓል በቀደሙት ዓመታት እንደተለመደው ሳይሆን የክልልም ሆነ የፌዴራል የመንግሥት ባለሥልጣናት ንግግር አልተሰማም። በዓሉን ድምቀት ያጎናጽፉት የነበሩት ታዋቂ የኦሮሞ ሙዚቀኞችም ትርኢት አልነበራቸውም። ከበዓሉ ጋር ተያይዞም ይደራ የነበረው የንግድ እንቅስቃሴ ቀንሶ ውሏል። ከዚህ በተረፈ ግን ሰሞኑንና ዛሬም በቢሾፍቶ ከተማና በአካባቢዋ ከፍተኛ የጸጥታ ኃይሎች እንቅስቃሴ ነበረ። ድንገተኛ ፍተሻዎችም ተስተውለዋል። ዛሬ በተለይ በዓሉ ከሚከበርበት ስፍራ ውጪ ከክልልና ከፌዴራል ፖሊስ በተጨማሪ መከላከያ መለዮ ያላቸው ኃይሎችም በጥበቃ ላይ ተሰማርተው ታይተዋል። ቁጥራቸው ጥቂት ቢሆንም ጥቁር ጨርቅ በክንዳቸው ያሰሩ አንዳንድ የተቃውሞ ድምፅ ያሰሙ የነበሩና ከራስ በላይ እጆቻቸውን በማመሳቀል የሚታወቀውን የተቃውሞ ምልክት ያሳዩ ሰዎችም በመንገድ ተስተውለዋል። የጸጥታ ኃይሎች የወሰዱት እርምጃ አልነበረም። በአጠቃላይ በዓሉ አላንዳች የግጭት ኩነት ተጠናቋል። ባለፈው ዓመት በዚሁ ስፍራ ሊካሄድ የነበረው የእሬቻ በዓል በግጭትና ተከትሎም ባያሌ ሰዎች ሕይወት ህልፈት እንዳበቃ አይዘነጋም። በሞቱት ሰዎች ቁጥር መንግሥት ያወጣው መግለጫና ሌሎች ኃይሎች ያወጡት ቁጥር አይገናኝም። መለስካቸው አመሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ስለ ዛሬው እሬቻ እንዲነግሩኝ ወደ ቢሾፍቱ ደውዬ አንድ የተከበሩ አባገዳ አነጋግሬያለሁ። እርሶም እንኳን ያደረሳቸው። አሜን። እንዴት ነበረ የዛሬው የእሬቻ ሥነ ሥርዓት? በምን ሁኔታ ተካሄደ ዛሬ እሬቻ ልዩ በዓል ነው። ከአለፈ ዓመት እና ከቀድሞ ዓመትም የበለጠ ልዩ በዓል ነው። በዓሉን ልዩ ያደረገው ድሮ የመንግስት ወታደር ነው የሚጠብቀው። በራሱ ፎላ የሚባል አለ ከአስራ ስድስት እስከ ሀያ አራት ዕድሜ ያላቸው ወጣቶች ነበሩ እነሱን አደራጅተን በእነሱ ጥበቃ እጅ ባዶ ምንም ጦር መሳሪያ በእሬቻው መካከል ሳይገባ እሬቻው ተካሂደዋል። ይሄ የፎሌዎች ጥበቃ ባህላዊ ነው ራሱ። አዎ፣ በገዳ ውስጥ አዎ፣ አባ ገዳው በፎሌ ነው የሚጠበቀው። እሺ፣ አባ ገዳው አባዱ ላይ የሚባል ትን ነበረ ፎሌው የጦር አዛዥ ይባላል። በድሮ ጊዜ አሁኑ ህግ የአለሙ ህግ ሳይቋቋም በፊት በፊት የተደራጀ ህግ ነው እሱ። አባዱላው ነው የጦር አዛዥ ነው የሚሉኝ። አዎ አባዱላው የፎሌ አዛዥ አባዱላ ነው። በአባዱ ላይ ተሰየመ ላይ ነው አሁን የተጠበቀ ዋሉ። ብዙ ወጣቶች ተሰለፉ በዚህ ጥበቃ ላይ ወደ አምስት መቶ ነው የጠበቁ። ለጊዜው የተደራጀው አምስት መቶ ነው። አምስት መቶ ልዩ ምልክት ተደርጎላቸው ሆነ ባግ ተሰጥቶባቸው ልዩ ልብስን ለብሶ በሰላም እጃቸው ወደ ህዝቡን እያስተባበሩ አባገዳዎቹ ማንም ሰው ሳይገባና ወደ እና ወደ ህዝቡ ሳይ ለህጉን እየጠበቀ እነ ስርአቱ ህጉን እየጠበቀ ወደ ማልካ ደረስ። ከማልካው ሁሉንም ነገሮችን ፈጽመ ወደዚሁ ተመለስ ምንም ችግር ሳይነጣል። እንግዲህ እነዚህ አገልጋዮች ናቸው ማለት ነው። አዎ አሁንም ገና እያደራጀን ነው። አባዶላ ፎሌዎች ህጋቸው ነው። ፎሌው ከአስራ ስድስት እስከ ሀያ አራት ያሉ እድሜ ፎሌ ይባላሉ። አገዳው ዘገዳ ስስተም መልካው ያሉኝ የትኛውን ቦታ ነው? በጉሾፍቶ የነበረ ሆራ አርሰዲ የሚባል በኦሮሚያ ደረጃ የሚከበር በዓል ነው። ብዙ ሰው ተገኘ። ለመሆኑ አራ ከቀድሞ ያለፈ ህዝብ ነው። ያው ምን አሁን እንትን ብሎ ይቀራል ብለን አስበናል። የበለጠ የሆነ ምን ቀራ በተለይ ባለፈው አመት የነበረው ሁኔታ ሰውን ምናልባት ሊያስፈራው ይችላል የሚል ስጋትም ነበር። ብዙ ቦታ አሁ ነበረ፣ ግን የኦሮሚያ ፖሊስ ዳር ዳር እየያዘ ቆመ። ወደ ህዝቡ ሳይገባ የተለያዩ መንገዶችን ፍተሻ አድርገዋል። ከዚህ በኋላ ምንም ጦር መሳሪያ ምንም ወታደር በህዝቡ መካከል የገባ ነገር። እስቲ የእርሶን የግል ኃላፊነት ሆን ይንገሩኝ። ቦታከለ እኔ የመጫ አባገዳና የኦሮሞ አንድነት አባ ሴራ የህግ ባለመሆን አባ ሴራ ይባላል። እርሶ አባ ገዳም ነዎት? አዎ የመጫ አባገዳ የመጫ አባገዳ ይባላል። የቦረና የጉጂ ይባላል። እስቲ የዛሬው የሆራ አርሰዴው ስነ ስርዓት እንዴት እንደተካሄደ እዛ ሰው ደረሰ፣ ከዛ በኋላ ምን ሆነ? እስቲ ጠቅለል አድርገው ያጫውቱኝ። በመጀመሪያው ከአባገዳ ጋልማ የሚባል ከዛ ተነሳን በአንድ መኪና ፋር እሬቻ የሚባል በመሬቱ እንትን እያደረጉ በመንገዱ ላይ አባገዳዎቹ ሲሄዱ ኦሌዎች ፊት ሄዶ ኢሬቻው ከጽፈት ቤት ወይም እስከ ገልማ ጀምሮ እስከ ወንዙ ድረስ ከአስራ አምስት ኪሎ ሜትር በላይ የሚሆን መንገድ ትራፊክ ብቻ ነው ፊቱን የሚሄደው። በዚህ አይነት ነው መልካ ያደረን። ከመልካ ሳር እየጎዘጉዙ ነው የሄዱ የነበሩት ወጣቶቹ። አዎ፣ መኪና ላይ ቆሞ ሁለት ወጣቶች እየጎዘጉዙ ነው የሚሄዱ። እሺ፣ ከዛ መልካ ደረሳችሁ ምን ሆነ? ከዛ መልካ ደርሰን ምርቃት ተደረገ፣ እንደ ተለመደ ሬቻው ተፈጸመ። ከዛ ተመልሰን ወደ ጋልማው ተመለ በሰልፍ በጨዋታ በመዝሙር አለ የአባገዳዎች ማሬው የሚባል በዚህ ምንም ችግር ሳይመጣብን ሴት ወንዱም ወደ ጋልማው ተመለን ቦታ ከለ ሬንሳ ከነዚህ ከአባ ገዳዎች ዝማሬ እርስዎ እንደው አንዱን ሊሉልኝ ይችላሉ? ባጭሩ ማሬው ማለት አዎ፣ ኦ ማሬዮ ኦ ማሬዮ ይባላል። ምን ማለት ነው? ማሬው ማለት ማሬው ማለት አመቱ ይዞራል። ማሬ ማሬ ማለት ዞሬ አሁንም ተመለሰ፣ ተመለሰ በአመት በአመት የዞሬ ይመጣል ማለት ነው። ማለት በኦሮምኛ እስቲ፣ ኦቦ ታከለ ዴንሳ፣ የሚያስተላልፉት ይሄንን የራዲዮ ፕሮግራም ለሚያዳምጡ መልዕክት ካሎት እስቲ ይንገሩን። አሁን አሁን ሬቻው ተፈጽመዋል። ይሄው እሬቻ ብቻ ሳይሆን ኦሮሚያ በሙሉ እሬቻው እያደረገ ነው። በመጫ ገዳ ላይም ሆራ ቢስል የሚባል ጥቅምት ሀያ ስድስት እስከ ሂዳር አስር የገዳ ህግና ህግ ውሳኔና የሬቻ የእሬቻ በዓል ይካሄዳል። በዚህም በዚህ ሰው ግን የኦሮሚያና ከውጭም ከውስጥም ያሉ ኦሮሞዎች ሁሉ ይህንን ሰምቶ ወደ መጫ ገዳ ወደ ሆራ ቢስልም እንዲመጡልን መልእክቴን አስተላልፋለሁ እንደዚሁም ሌላ ቦታም በቦረና በጉጂ በኢሉባቦር የስንት ቦታ ቡራዩ ኦዳብሎክ እሬቻ ነበረ። በዚህ እሬቻ ላይ በፎሌዎች ጥበቃ እሬቻው እንድፈጸም ነው መልክቱን የሚያስተላልፈው። ሁሉ ህዝብ ይህንን አይቶ እየተመለሰልን፣ ባህላችንና በሰላም እያካሄድን ባህላችን ለፍጻሜ ሁሉ ህዝብ ጥበቃ አድርጎ ትውልድ ትውልድ እንደ አልፍልን ነው መልዕክት የማስተላልፈው። ምርቃት አለሁት በመጨረሻ አዎ፣ መርቃለሁ እኔ የምመርቀው በኦሮምኛ ነው። ደስ እንዳሉት ዋን ነጋዳን ወሽ ነጋ ነው አቦሾ ከምቦሽ ነጋ ነው አቦሾ ብይ ብየ ነጋ ሀተው ነገ ብየ ኬኛ ፋዱ ፎሃማ ዋቀየኑራ ሀደውዎ ከኖሮሞ አደደ ቢትኔሱ በርባዱ ከኖሮሞ አመንታዳኔ ኦሮሞ ቶኩማ ሳዲጉ በርባዱ ከኖሮሞ siyaasaan gargar baasu barbaadu waaqayyo daaraa sahaa balleessuu biyya keenya nagaa haa ta'u oromoon elmaa abbaa tokkootii tokko haa ta'u nagaan biyya keenya haa dhufu na ifaa fi nagaan biyya keenyatti haa dhiyaatu waliigaltee waaqayyo nuuf haa kennu oromoon mataa isaa danda'ee waliigalee biyya isaa haa bulfatu oromoon abbaa biyyaa haa ta'u nagaan biyya oromoo haa dhufu oromoon nageenyaa irreessi keenya nageenyaa irreessi bara kanaa hanga xumuraatti gadaan በይ ጂሩ ገዳን ቱለማ ገዳን መጫፉን ዱረ ከናት በረ ኩማ ለማ ፊ ኩደ ቶኮ አንጎት አዴማ ጂሩ አንጎሳ ነጋ ሀቀቀቡ ገዳ ሮባ ነጋ ብትቁ ገብና ሆራ ቡላ አሜን። በጣም እግዜር ይስጥልኝ። እንኳን አደረሰው። በድጋሚ እርሶንም መላ ቤተሰቡንም መላ የኦሮሞ ህዝብን እንደዚሁም መላውን የኢትዮጵያ ህዝብ እንኳን አደረሳችሁ እንላለን። በእኛም በኩል ከአሜሪካ ድምፅ ራዲዮ ጣቢያ በጣም እግዜር ይስጥልኝ ቦታ አከለኝሳ እርስም ለጠየቃቸውን ጥያቄ ና ላመዘገኑኝ፣ እርስን አመዘግናለሁ። የሰላም ሆ እግዚር ስጥልኝ ደናምሹ። በሰላም ያዋለን አምላክ በሰላም ያሳድረን። ሀገራችን የሰላም ትሁን። ሰላም ለሀገራችን ይውረድ፣ ከክፉ ይሰውረን። የኦሮሞን አንድነት መበታተን የሚፈልግ በፖለቲካ መበታተን የሚሻ አምላክ ዶጋመድ ያድርገው። ኦሮሞ የአንድ አባት ልጅ ነው። አንድ ይሁን፣ አንድነት እግዚአብሔር ይስጠን። ኦሮሞ ራሱን ችሎ ሀገሩን ያስተዳድር፣ ባለ ሀገርም ይሁን። ኦሮሞ ሰላማዊ ነው። እሬቻ የሰላም ነው። የሚቀጥለው ገዳ በሰላም ይድረስ፣ የጥጋብ ዘመን ይሁን። ተባረኩ ኑሩ፣ ብዙ ተባዙ። የኦቦ ታከለ ጤንሳ ምርቃት ነው እንዲህ የሚለው Thank <laughs> <laughs> you Je serai gada fajou oh fajou eh manuna ወደ ዩናይትድ ስቴትስ ደግሞ መለስ ስንበልና ሜሪላንድ ውስጥ እየተከናወነ ያለውን ስነ ሥርዓት እንመልከት። በምስራቃዊ ዩናይትድ ስቴትስ ሜሪላንድ ግዛት አርቴሜዣ ሃይቅ ላይ ሬቻ በዚህ ሰዓት እየተከበረ ነው። ባልደረባዬ ትዕግስት ገሜ እዚያ ትገኛለች። መስመር ላይ ይዣታለሁ። በጋኢቴንስንጋሄ ትዕግስት እንኳን አደረሰሽ። ቶ ለገለ ቶሚ ሰለሞን በጋዎች ማን ኑ ገሄ እንኳን አደረሰ አንተ ነህ። እንዴት ነው የዛሬው እረቻ እየተካሄደ ያለው? የት ነው ለመሆኑ ያለሽው? አሁን ያለሁት ሜሪላንድ ሌክ አርመንስያ የሚባል ሐይቅ ጋር ነው። እኔም ላለፉት ሰላሳ አመታት እዚያ አካባቢ ዋሽንግተን፣ ቨርጂኒያ እና ሜሪላንድ የሚኖሩ ኦሮሞዎች የሬቻን በዓል የሚያከብሩበት ሀይቅ ነው። ሰማ ከኋላ ተሰማ ይሆናል። አሁን ሴርሞኒው እየተካሄደ ነው እና ብዙ ሰው ተገኝቷል። በዚህ በዘንድሮ ስነ ስርዓት ላይ ብዙ ሰው ነው ያለው። አምና ለመምጣት አልቻልኩም እኔ። ግን ከዛ በፊት ለሁለት ዓመታት፣ ለሶስት ዓመታት መጥቻለሁ። ከዛ እኩል የሚሆን ወደ ሶስት መቶ ሰው እንደዚህ የሚሆን ተገኝቷል። ህጻናት፣ ወጣቶች፣ ሴቶች ትላልቅ ሰዎች ብዙ ሰው ተገኝተዋል። ስነ ስርአቱ ግን የኦሮሞን ባህል ወግ በጠበቀ ሁኔታ በተሟላ ሁኔታ ነው እየተካሄደ ያለው። ትዕግስት እንግዲህ ሰው ከሀገሩ ሲርቅ መቼም እንደዛው ትክክል ኦሮሚያ ወይ ብሽ ሆራት ሰዴ ላይ እንደሚሆነው ባይሆንም እሱን ለማለት ፈልጌ ነው። ሰው ማለት ትችላለ። ከበጣም ከጥቂት ሰዎች ውጭ ሁሉም የባህል ልብስ የኦሮሞ ባህል ልብስ የተለያዩ አካባቢ የኦሮሞ ባህል ልብሶች ለብሰዋል። ህጻናት አጊጠዋል። ሴቶች ገዛው በባህል መሰረት ህጻናት ከፊት ነው የሚሆኑት። ከዛ ሴቶች ይከተላሉ። ከዛ ደግሞ ወንዶች ከኋላ ነው የሚሆኑት። እሺ፣ በዛ መልክ ተደርድረው አሁን ወደ ሀይቅ እየሄዱ ነው ያሉት። ሌሎች ምንድን ናቸው በዛሬው የእረቻ አከባበር ላይ የተያያዙት ፕሮግራሞች? እንግዲህ ሰለሞን ለዛሬ ለጠየቀኝ። ትናንትናም ከሌላ አከባበር ነበር ማታ ላይ። እሺ፣ ጉባ የሚባል በዓል ልክ ከዳመራ ጋር የሚመሳሰል በዓል ማለት ነው። እዛም በዓል ላይ እንደዛው በጣም ከሁለት መቶ እስከ ሶስት መቶ የሚሆኑ ሰዎች ተገኝተው ክረምት ወጥቶ የጊዜ ጨለማ ጊዜ አልፎ በጋ መምጣቱን በሚያሳይ ችቦ ለኩሰው ስጋ ጠብሰው ለበልተው ወጣቶች ጨፍረው ነው የተለያዩት እስከ እኩለ ሌሊት ድረስ ማለት ነው። እዚሁ ሀይቅ ላይ ነው ሀይቅ አይደለም። የአንድ አባት አሉ ሁሌም በየዓመቱ እሳቸው ቤት ነው የሚደረገው። ሰፈር ሁሉ ያውቃል። ውጪ ላይ ተሰብስቦ እንደዛ ተካሄዷል። አባት ምትኝ አባገዳ ናቸው። እሳቸው አባገዳ እንኳን አይደሉም። አባገዳ ያው አንድ ብቻ ነው ሁሌም የሚኖረው። በየትኑ እና አገር ቤት ነው ያሉት። እሳቸው ትልቅ ሰው ናቸው፣ የኦሮሞ ከሽማግሌዎች አንዱ ማለት ነው። እሺ ስነ ስርአቱንም የሚያስገዱት እሳቸው ናቸው። እዚህ አሁን ወደ ሀይቁ የሰማ ከሆነ ለእርቅ ነው የምንሄደው። እግዚአብሔር ታረቀን፣ እግዚአብሔር ፍጥረታት ሁሉ ታረቁን የሚል ጸሎት እያደረጉ ነው። አንዴ ሀይቁ ሲደርሱ እዛ ጋር ሁሉም አበባ ይዘዋል። አደይ አበባ፣ የመስከረም መጥባትና የወቅት መለወጥን የሚያስመስል ሳር ጨቆርሳ የሚባል ሳር ይዘው ሄደው እዛ ጋር ሬፈና የሚባለውን ስነስርት ያደረጋሉ። አባቶች እናቶች፣ ከሁለቱም ሶስት ሶስት ሰው ይመርቃል። እሱ እንዳለቀ ከአዘጋጆች እንደሰማሁት መጨረሻ ላይ ደግሞ በዚህ አመት ከአምና ሬቻ እስከ አሁኑ ድረስ የተወለዱ ልጆች በመረቅ ስነ ስርአት ይካሄዳል። ስም ይወጣላቸዋል። ሲያልቅ ያው ሁሉም ወደ ቤቱ ይሄዳል ማለት ነው። ለመሆኑ አጠገብሽ በዚህ በሬቻ ስነ ስርአት ላይ እየተሳተፈ ያለ ሰው አለ? አለ። አንድ እናት ላቅርብልህ። ሁለት ልጆቿ ጋር ያለችው እዚህ። ልጆቿ ደግሞ የትምህርት ቤት ጓደኞቻቸውን የዚህ የአሜሪካ ሀገር ልጆችን ይዘው መጥተዋል። እስቲ ሰው አላናግራቸው። እሺ፣ አመሰግናለሁ። ሄሎ፣ ጤና ይስጥልኝ መቤቴ፣ እንኳን አደረሰዎት። እንኳን አብሮ አደረሰን። እንዴት ነው የዘንድሮ ምረቃ እየተከናወነ ያለው? በጣም የሚያስደስት ነው። በጣም ደስ ብሎናል። የአገር ቤቱን በተሳካ ሁኔታ ነው ያለቀው እና በጣም ደስ ብሎናል። ሩቅ ነው እርስዎ የሚኖሩት ከእሬቻው ቦታ ከዚህ ከሀይቁ ቦታ? አይ ሩቅ አይደለም። የምኖረው ኮሌጅ ፓርክ ነው ሀይቁ ያለው እኔ የምኖረው ኮሌጅ ፓርክ ነው። ስንት እንደው በርከት ያለ ሰው ተገኝቷል በዚህ በዛሬው ስነ ስርዓት ላይ? አው በጣም ብዙ ሰው ነው ያለው። አሁንም በጣም ብዙ ሰው እየመጣ ነው ያለው። አሁን ወደ ሶስት መቶ የሚሆን ሰው አለ ገና እየመጣ ያለ ሰው በጣም በብዛት ነው። ማን ልበል እርስዎን? ይፍቱ እባላለሁ። እሺ ወይዘሮ ይፍቱ በጣም እግዜር ይስጥልኝ። መልካም በዓል ይሁንልዎት። እንግዲህ ከበዓሎ ከአከባበሮ ላይ አልያዞት ብዙ አይ ምንም ችግር የለም። በጣም ነው የምናመሰግነው እኛም ከእኛ ጋር ስለሆናችሁ ድምጻችንን ስላሳለፋችሁ ቴንክ ዩ። እግዜር ይስጥልን። መልካም በዓል መልካም ሬቻ። ቴንክ ዩ ደህና ሄሎ ትዕግስት፣ እንግዲህ የምትጨምሪው ነገር ካለ መጨመር ትችላለች። ለማጠቃለያ እሺ። እንግዲህ አሁን ልክ በዓሉ ላይ ትንሽ ለየት የሚያደርገው ትናንት ማታም ጉባ ያልኩህ በዓል ላይ ተገኝቼ ነበር። አሁን ደሞሬቻ ቦታ ነው ያለሁት። ትናንት ማታ ሰው በዓል እያከበረ በዓል የማይቀር ነገር መሆኑ ቢሆንም አብዛኛው ሰው ጭንቀት ላይ ነበረ። የአገር ቤቱ የሆራ አርሰዴው ትልቁ ሬቻ እንዴት ይሆናል ከሚል አምና ከተፈጠረው ነገር አንጻር ሁሉም ሳይተኙ እንዳደሩ ነው የሚነግሩኝ። እዚህ ሁሉም በሶሻል ሚዲያ በፌስቡክ ደውለው ዘመዶቻቸውን እየጠየቁ ቁጭ ብለው እንዳደሩ ነው የሚናገሩት። አሁን ዛሬ በጣም ደስታ ይታይባቸዋል። በቃ በሰላም ሰው እዛ ሀገር ቤት ወጥቶ አክብሮ መመለሱ በጣም ደስ ብሎናል፣ ነው የሚሉት ብዙዎቹ ሳነጋግር ነበረ። ለኦሮምኛ ፕሮግራም ከዚህ በኋላ እንግዲህ ዛሬ ማታ ላይ ደግሞ አምጥ አምና ህይወታቸውን በበዓል ላይ ለጠፋ ሰዎች የሜሞሪያል ዝግጅት ይዘጋጃል። የመታሰቢያ ስነ ስርዓት ማለት ነው በዚህ ሀገር ሰዓት ቴን ፒኤም ፎር ፒኤም ከቀኑ አስር ሰዓት ላይ ማለት ነው በዚህ ሰዓት አቆጣጠር ሰዓት በአሜሪካ በዚህ ሀገር ሰዓት አቆጣጠር። መልካም እንግዲህ ትዕግስት። አመሰግናለሁ ትዕግስት። ዜርስጥልኝ ን ሰለሞን ደህና ምሽት ያ ዋቅ ወደ ሎስ አንጀለስ ደግሞ እናቅና በዩናይትድ ስቴትስ ምዕራባዊ ካሊፎርኒያ ሎስ አንጀለስ ከተማ ውስጥ በኦሮሞ ማኅበረሰብ ማዕከል አዘጋጅነት የተከናወነ የእሬቻ በዓል ሥነ ሥርዓት ለአምስተኛ ጊዜ ተከናውኗል። ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው በስፍራው ተገኝቶ ነበር። ተከታዩን ዘግቧል። ወርሃ መስከረም ከክረምቱ ድቅድቅ ጨለማና ዝናብ ወደ ብርሃን የምንሸጋግርበት፣ ክረምቱ አልፎ ውሃው ጎድሎ ተራርቆ የከረሙ ወዳጆች የሚገናኙበት፣ አበቦች የሚያብቡበት፣ ተራሮችና ሜዳዎች በአረንጓዴ ልምላሜ የሚያገጡበት፣ ሰብል የሚደርስበት፣ ለኦሮሞች የተለየ ወቅት ነው። ለዚህም ነው የእሬቻ በዓል በድምቀት የሚያከብሩት ለፈጣሪያቸው ያንን ድቅድቅ ጨለማ የጊዜ ወቅት አልፈን እንኳን ወደ ብርሃኑ በሰላም ተሸጋገርን በማለት ሆራ ሐይቅ ወንዝ ላይ በመውረድ ለፈጣሪያቸው ምስጋናና ጸሎት የሚያደርሱበት በዓል ነው። የእሬቻ በዓል የዘንድሮ የ2010 ዓ ምቱ የእሬቻ በዓል አከባበር በዚህ በሎስ አንጀለስና አካባቢያ በሚኖሩ የኦሮሞ ተወላጆች አማካኝነት በተለያዩ ባህላዊ፣ ሃይማኖታዊ እንዲሁም በአገር ሽማግሌዎች ምርቃትና ባህላዊ ጭፈሮች በድምቀት አክብረው ውሏል። አሁን የምንገኘው በዚህ በሎስ አንጀለስ ኬንዝ ሃን ፓርክ የዘንድሮ የእሬቻ በዓል በሎስ አንጀለስና አካባቢያ የኦሮሞ ተወላጆች ማህበር ማዕከል አዘጋጅነት በድምቀት ከሚከበርበት ስፍራ ላይ ነኝ። የኦሮሞ ማህበረሰብን እምነት፣ ባህልን የሚያንጸባርቁ ባህላዊ አልባሳትና ቁሳቁስ አካባቢውን አሸብርቀዋል። የእሬቻ በዓል አከባበርን በተመለከተ የማህበረሰቡ ማዕከል ሊቀመንበር አቶ ጀቤሳን ፉፋን እዚህ አጠገቢ ያሉ ከበዓሉ አከባበር መንፈስ ይጀምራሉ። በመጀመሪያ እንኳን ለእሬቻ ባህል አደረሰ እላለውኝ። ያው እንደምታየው እንግዲህ ከመልካ ተመልሰናል፣ ከወንዝ ተመልሰናል። እኛ እንደምንለው እሬቻ አድርገን ተመልሰናል። የተመለስነውም በድምቀት ነው። ሌኩ ላይ ምርቃት አድርገን ነበረ። ከምረቃው በኋላ አምና ላለቁት ለሰባት መቶ ኦሮሞዎች እሬቻ ላይ ላለቁት ለነሱ የሊና ጸሎት አድርገን ምረቃ ተደርጎ ከዛ በኋላ የእሬቻ ስነስርዓት ተፈጽሞ እየጨፈረ እዛ አካባቢ የወቅቱን ማለት በመስቀል አካባቢ በዚህን ጊዜ ሀገር ቤት የሚደረገውን ዘፈን እየዘፈን ወደዚህ ተመልሰናል። ተመልሰን ያደረግነው ነገር ቢኖር የአምናውን ልጆች ያለቁትን ማለት ሰባት መቶ ልጆች ያለቁትን ነው ያስታወስ ናቸው ማለት ነው። እሬቻ ያደረግንበትን ሳር ይዘን ከመጣም በኋላ ሁለት በሁለት በመሆን አንድ በግራ አንድ በቀኝ ያው ሻማ በርቶ ካለቁት ጥቂቶቹን ፎቶአቸውን እዛ ላይ አሳይተን በነሱ ስር ሳሩን እሬቻ ያደረጉበትን በማስቀመጥ በዛ ሁኔታ እንዲከበር አድርገናል ማለት ነው። ለስንተኛ ጊዜ ነው የምታከብሩት? እዚህ በሎስ አንጀለስ አምስተኛ ዓመት ነው። አሁን አምስተኛ ዓመት ነው። አቶ ጀቤሳ የዘንድሮ የእሬቻ በዓል ለየት የሚያደርገው አበይት ነጥቦች ምንድን ናቸው እስኪ በዘንድሮ ለየት የሚያደርገው ይሄ ባለአምስት አምስት አመት የምናከብረው አመታዊ የሆነውን የእሬቻ በዓል ነበረ የምናከብረው ሁሉ ቦታ እንደሚከበረው ኦሮሚያም እንደሚከበረው እዚህም እንደሚከበረው ነበር ያከበር ነው በጣም ይገርመሃል የዛሬ አመት ይህን ጊዜ እዚህ አክብረን ከሶስት ቀን በኋላ ቢሾፍቱ ላይ ሰባት መቶ ሰው አለቀ ሰባት መቶ ህዝብ ተገደለ ያ ነው ልዩ የሚያደርገው እንግዲህ ሪሊ ለአንድ አመት በጣም እዚህ አካባቢ ህብረተሰብ እንደ ማንኛውም ኦሮሞ በየትኛውም እዚህ ዓለም ላይ እንደሚገኘው እንደ ኦሮሞ ሁሉ ያው ሆዱ እያመመው በጣም በሀዘን እንትን ያለበት ነበረ። ያው ዘንድሮ ደግሞ ልዩ የሚያደርገው እንግዲህ እነሱን በማሰብ ማሳለፋችን ነው። አሁንም ይቀጥላል። አሁን ንግግር የሚያደርግ አለ። ስለ እነሱ ግጥምም አለ፣ ስለ እነሱ ማስታወሻ የሚሆን ፕሮግራሙ እንግዲህ አሁን መሀሉ ላይ ነው ማለት ነው። በአሁኑ ጊዜ እንግዲህ ወደ ባህላዊ ምግብ ነው ይህን ነው ማለት ነው። ጥሩ አሁን የሚያዩትን ምንድን ነው? እስኪ የሚያዩትን ነገር አጋሩኝ። አሁን ብዙዎቹ የአበሻ ልብስ ለብሷ ላ ያለው የኦሮሞን ባህልና እምነት የሚያንጸባርቁ ብዙ ነገሮች ነው ያለው ያለውት እና እስኪ ምንድን ነው እስኪ ገለጽ አድርጉልኝ። ምንድን ነው የሚያዩት? አሁን ምን እያዩ አሁን እንግዲህ እያየን ያለ ነው ያው በኦሮሚያ ውስጥ የተለያዩ አካባቢዎች የራሳቸው የሆነ ልብስ አላቸው። ይሄ ግን እንደ ልዩነትም እንዳይወሰድ ጅስክ ዳይቨርት የሆነ ያለባበስ ሁኔታ አለ። ይሄን የምታየው የተለየ የአርሲ አለ፣ የአርሲ አካባቢ ኦሮሞ የሚለብሰው አለ፣ የሸዋ አለ፣ የወለጋ አለ፣ የሀረርጌ አለ፣ የባሌ አለ፣ የቦረና አለ። እና የተለያዩ አይነት ልብሶችን ነው አሁን እያየ የምታየው። አንድ የሆነ ዩኒፎርም አይደለም ይሄ የሚያሳየው ምንድነው? ለምሳሌ ከሀረር የመጣው ሰው የወለጋ አለባበስ ነው የሚለብሰው፣ የተለዋወጡ ማለት ነው። ይሄ ምንድነው ዩኒቲን የሚያሳይ አንድነትን የሚያሳይ በተለይ ኦሮሞ የኛ ነው የሁሉም የኦሮሞ ከየትም ይምጣ ከየትም ይምጣ የኛ ነው። በተለይ እዚህ የሚገርም በዘንድሮ እ ያየሁት ለየት የሚያደርገው የተለያዩ ልጆች ናቸው እዚህ አካባቢ ኦሮሞዎች ሆነው የማይመጡ አሉ። ኦሮሞ ኮሚኒቲ ውስጥ የማይመጡ የነበሩ አሁን ግን በዘንድሮ እ ለት ያየሁት ብዙ ሰዎች አሉ፣ አዲስ ሰዎች ለሬቻ መታሰቢያ ሆነ ላለቁት መታሰቢያ ላይ ለመገኘት የመጡ አዲስ ኒው ፌስ አሉ። በጣም ይገርማ። አይቻቸውም አላቀው። እንደምታየው ነው ማለት ነው። ዜርስትል መልካም በዓል። በጣም አመሰግናለሁ፣ አንተም ስለተገኘ በጣም በጣም አመሰግናለሁ። በመጀመሪያ ደረጃ እንኳን ለሬቻ በዓል በሰላም አደረሳችሁ። ስምሽን ትነግሪኝ? ነስሪያ። በአሉ እንዴት እያከበራችሁት ነው? እስኪ ከዚ የቱና ጀምራለሁ። በጣም ደስ ይላል። ብዙ ሰው አለ። አሁን እየበላን ነው። ሰውን ደሞ እንኳን አደረሳችሁ እያለን ሰላም እያልን ነው። ወደ ሄቴ ልመለስ። ኢሬቻ ማለት በኦሮሞ ካልቸር እንደ ታንክስ ጊቪንግ የምስጋና ቀን ነው። እዚህ ሎስ አንጀለስ ላይ ኦሮሞ ኮሚኒቲ ተሰብስበን አምስተኛ አመታችን እያከበርን ነው። የዘንድሮ ግን ለየት የሚያደርገው በጣም አዘንም እየተሰማን ባለፈው ኢትዮጵያ ላይ ለሞቱት ወንድሞቻችን፣ እህቶቻችን፣ እናቶቻችን ያም ሀዘኔ ትሪትም አለ በጣም በጣም ተሰምቶናልም ደግሞ በካልቸሩ በአመት በዓሉ ግን በጣም ደስ ብሎናል በካልቸራል ምግብ እያከበርን ነው ሁሉ ሰው በጣም የሚያምር ልብስ ለብሷል በጣም የሚጣፍጥ ምግቦች እዚህ ጋ ያሉ እንደምታየው በጣም ደስ የሚል ፕሮግራም ነው አንቺን እንደማያሻሁ ከጭንቅላት ሲያንስቶ እስከ ደረትሽ ጋ ያሉ የተለያዩ ባህላዊ እንትኖች አሉ እና የኦሮሞ የት አካባቢ ባህል ነው የባሌ የባሌ ኦሮሞ ነው። እንደዚህ አይነት ባህላዊ የሆኑ ተግባራት ኢትዮጵያ ውስጥ እንዲቀጥሉ እና እንዲስፋፉ በተለይ እዚያ ሀገር የተወለዱ ወጣቶች ባህላቸውን እንዲጠብቁ ምን አይነት መልእክት ታስተላልፋለች? እኔ በእውነት ይሄ ከጄኔሬሽን ወደ ጄኔሬሽን መተላለፍ አለበት። ከትአሁን ላለው ከእግዚአብሔር ጋር ከአላ ጋር እንደሚተላለፍ አስባለሁ። ሁለታችሁንም ስለ ጊዜያቸው ያመሰግናለሁ። መልካም በዓል። አመሰግናለሁ። የእሬቻ በዓል ከጥንት ጀምሮ ከኩሽ ባህል የመነጨ ባህላዊ ስርዓት እንደሆነ ይነገራል። ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። በማዕከላዊ ምዕራብና ሰሜናዊ ዩናይትድ ስቴትስ በምትገኘዋና በአጋጣሚ ግዙፍ ቁጥር ያለው የኦሮሞ ማህበረሰብ በሚኖርባት ሚኒሶታ ግዛትም እየተከናወነ ነው እሬቻ ሶራ ሀለኬ እየተከታተለው ነው። ይህ በእንዲህ እንዳለ ባለፈው ዓመት እሬቻ በዓል ላይ ተፈጥሮ ለብዙ ሰው ህይወት መጥፋት፣ መጎዳት ምክንያት የነበረው አጋጣሚ ዋሽንግተን ዲሲ ውስጥ ዛሬ ማምሻውን ይታሰባል። የአዘጋጁ ኮሚቴ ሰብሳቢ የሆኑትን ዶክተር መሐመድ ሐሰንን አነጋግሬያለሁ። በጆርጂያ ስቴት ዩኒቨርሲቲ መምህር ናቸው። አትላንታ ነው የሚኖሩት። አሁን የሚገኙት ግን ለዚሁ ለዛሬው ስነ ስርዓት ዋሽንግተን ዲሲ ውስጥ ነው። አሁን ያለሁት ዋሽንግተን ዲሲ ነው። ለዚሁ በዓል ብዬ ኮሞሬሽን ብዬ ነው የመጣሁ። እሺ ዶክተር መሐመድ አመሰግናለሁኝ። ምንድን ነው የዛሬ ፕሮግራማችሁ ይንገሩኝ እስቲ። ዛሬ ፕሮግራማችን ዋናው አላማ አምና ኦክቶበር ሴከንድ 2016 በኢሬቻ በዓል ጊዜ ላለቁት ህዝባችንን ለማስታወስ ነው። መስከረም 22 2009 ዓ ም ነው የሚሉኝ የዛሬ ዓመት የስ እሺ ይቀጥሉ ነው በደስታ ህዝቡ ተሰብስቦ ለሰላም ብልጽግና የተሰበሰበውን ህዝብ የወያኔ ወታደር ድንገት ቶክስ ከፍተውበት ብዙ ሰው ነው እዛ ላይ ያለቀው። ብዙ ሰው ተጎድተዋል። እና እነዛ ያለቁትን ሰዎች ለማስታወስ ነው የዛሬ ኮሜሞሬሽን የተዘጋጀው። የዝክር ስነ ስርአት ወይም የመታሰቢያ ስነ ስርአት ማለት ነው። አዎ፣ እርስዎ ኃላፊነቱ ምንድን ነው በዚህ ዝግጅት ውስጥ? እኔ የመጫናቱ ለማ ቦርድ ቼር ነኝ፣ ሊቀመንበር ነት ነኝ ነኝ ነኝ። እሺ። እና መጫናቱ ለማ ነው ይሄንን የዛሬውን የመታሰቢያ ስነ ስርአት እያዘጋጀ ያለው አዎ፣ እሱ ነው እያዘጋጀ ያለው እና ብዙም ቦታ እየተዘጋጀ ነው። የዚህ የዋሽንግተን ዲሲ መጫናት ለማ እንዲሁም ከሌላው ማህበር እርዳታ ጋር ነው የተዘጋጀው። ማን ማን ነው ሌላኛው ማህበርና ሌሎች ሰዎች የሚሳተፉት በዚህ ስነ ስርዓት ላይ? የኖርዝ አሜሪካ ኦሮሞ ኮሚኒቲ ሜምበርስ ዋሽንግተን ዲሲ አካባቢ ያሉት በሰሜን አሜሪካ ያሉ የኦሮሞ ማህበረሰብ አባላት ማህበር ማለት ነው። አዎ እሺ። እና ብዙ ሰው ነው የተጋበዘው። ይሄ ሁሉንም የምመለከት ስለሆነ ማንኛውም ሰው መቶ ኮሜሞሬሽኑ ላይ መሳተፍ ይችላል። ከጎናችን ቢቆሙ በጣም ነው ደስ እንምለን። የሚካሄደው አራት ሺ ሁለት መቶ ሀምሳ ሀርውድ ሮድ ዋሽንግተን ዲሲ ነው። ፕሮግራሙ የሚጀመረው ፎር ኢንድ ዳ አፍተርኑን እስከ ማታው ዘጠኝ ሰዓት ድረስ ከሶስት ሰዓት ድረስ ነው። ከምሽቱ ሶስት ሰዓት ድረስ ማለት ነው። ከምሽቱ ሶስት ሰዓት ድረስ ነው ብትመጡ፣ በጣም በጣም በጣም ደስ ይለናል። እሺ፣ እንግዲህ ተከታትለን እኛም እንዘግባለን። ዶክተር መሐመድ፣ በጣም እግዜር ይስጥልኝ። ለጊዜው መልካም ስነ ስርዓት ይሁን። እንኳን ለእሬቻው በዓል አደረሰዎት እርስዎንም ቤተሰቦንም እኔም በጣም አመሰግናችኋለሁ። በጣም ላለቁት ሕዝባችን ድምፅ ለመሆን በማሰባችሁ በጣም ነው አመሰግናለሁ። አመሰግናለሁ። ዝግጅቶቻችንን በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። ሶሎሞን አባተነኝ እያስተናገድኳችሁ ያለሁት። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። እስኪያገጣጥመን እንጂ ጊዜና ቦታ ለእኔ የምትሆን የሔዋን ዝርከቶ መች ተፍታ። አለች አለች፣ አንድ ቦታ አለች አለች፣ አንድ ቦታ የኔ ስጦታ Alet challenge underwater the water, alley the fanta. for real. Texas, Dallas. የፊታችን ቅዳሜና እሁድ የኢትዮጵያ የባለድርሻዎች ጉባኤ በቴክሳሷ ዳላስ ከተማ ይካሄዳል። ያዘጋጁን ኮሚቴ ሊቀመንበር አቶ በትሩ ገብረ እግዚአብሔርን አግኝቻ አነጋግሬያለሁ። ስለ ጉባኤው ምንነትና ዝግጅት ይነግሩናል። በኢትዮጵያ ጉዳይ ላይ ዋና ዋና ተዋናይ ሊሆኑ የሚገባቸው የፖለቲካም የማኅበረሰባዊም ድርጅቶችም ግለሰቦችም ታዋቂ ግለሰቦችም የሚያካትትና የኢትዮጵያን የአሁኑን ችግርና የወደፊቱን መፍትሔ በሚመለከት ተወያይቶ አንድ ገጽ ላይ ለመምጣት ወይንም በዋና ዋና ጉዳዮቹ ላይ መግባባት እንዲኖር ሁኔታዎችን ለማመቻቸት እየታሰበ ነው። እንግዲህ የኢትዮጵያ ባለድርሻዎች ጉባኤ ስትሉ ይህንን ያሰባችሁትን ጉባኤ ለማካሄድ ብቻ ነው ወይስ ድርጅት ነው ጉባኤው? እሱ እንግዲህ በጉባኤው ላይ የሚወሰን ነው። በሁለት ከፍለነዋል የመጀመሪያው ማህበረሰባዊ ድርጅቶች ማለትም በእንግሊዝኛው ሲቪክ ሶሳይቲ ኦርጋናይዜሽን የሚባሉትን ብቻ የሚያካትቶ ነው። እነሱ ተወያይተው በሁለት ጉዳዮች ላይ ውሳኔ ላይ እንዲደርሱ ነው። የአሁኑ ጉባኤ አሁን በሚቀጥለው ዊከንድ ላይ የምናደርገው አንዱ እነሱ ራሳቸው ለኢትዮጵያ ዲሞክራሲ ግንባታ ማድረግ የሚገባቸውን አስተዋጽኦ እስካሁን እንደሚያደርጉት በተበታተነ መልኩ ሳይሆን በአንድነት ተባብረው ድምጻቸው እንዲሰማ ጉልበትም እንዲኖራቸው፣ ገንዘብም የሰው ኃይልም በማሰባሰቡ ረገድ በአንድነት መስራቱ ብዙ ጥቅም ስላለው በእነሱ መካከል አንድ የመተባበሪያ መዋቅር ለመፍጠር ነው። ስለዚህ ምንም እንኳ በአሁኑ ጊዜ ድርጅት ማለት ባንችልም ትብብር የሚባል ነገር ይፈጠራል በጉባኤው መጨረሻ ላይ ብለን እናምናለን። ያንንም አስተባባሪዎች መርጠን ከአሁን ወዲያ የምናረጋቸው እንቅስቃሴዎች በአንድነት እንዲከናወኑ የሚያስተባብር ኃይል ይኖራል ብለን እንጠብቃለን። ከዚያ በኋላ በሁለተኛው እነሱ ከተባበሩ በኋላ እነሱ ደግሞ ለፖለቲካ ድርጅቶች እና ለታዋቂ ግለሰቦች ጥሪ አድርገው እነሱን በመጨመር ሁሉንም የሚያካትት የባለ ድርሻዎች ጉባኤ ደግሞ ቀጥሎ ይካሄዳል። እሱ ደግሞ በኢትዮጵያ ዋና ዋና ጉዳዮች ላይ ከየት ወዴት ነው የምንሄደው በሚለው ጉዳይ ላይ አጠቃላይ የሆኑ መግባባቶች ላይ ለመድረስና ያንዳንዱ ፓርቲ የራሱ የፖለቲካ ፕሮግራም ሊኖረው ይችላል ወደፊት የሚወዳደሩበት እያንዳንዳቸው ለኢትዮጵያ ሕዝብ አቅርበው እንትን የሚሉት ይሆናል። ግን የእኛ አመለካከት ምንድን ነው? ዛሬ ትብብር፣ ነገ ውድድር። መጀመሪያ ለዲሞክራሲ ግንባታ የሚያስፈልጉት መሰረታዊ ነገሮች ተሟልተው ሜዳው ሲስተካከል እውነተኛ ዲሞክራሲ ለማግኘት የሚያስችልን አካሄድ ሊፈጠር ይችላል ከሚል ያንን ለማከናወን ነው። ከመስከረም ሀያ ሰባት ቅዳሜ፣ የፊታችን ቅዳሜ ማለት ነው እስከ መስከረም ሀያ ዘጠኝ ሰኞ ነው ይሄን ፕሮግራም የያዛችሁት ቀደም ሲል የገለጹልኝ የመጀመሪያውም እና ሁለተኛውም በእነዚሁ ቀኖች ውስጥ ነው የሚካሄደው ወይስ በሌላ ጊዜ የምትጠሩት ሌላ ጉባኤ አለ? የለም፣ ይሄ የመጀመሪያው ቅድም ያልኩትን የማኅበረሰባዊ ድርጅቶችን ትብብር ለመፍጠር ብቻ የሚደረግ ጉባኤ ነው። ከዚያ እነሱ ይሄ አሁን የምናደርገው በሚቀጥለው ቅዳሜና እሑድ ሁለተኛው ጉባኤ ያ የማህበረሰባዊ ድርጅቶች አስተባባሪ ኃይል ከተፈጠረ በኋላ እሱ የሚያቀርበው ጥሪ ነው። ስለዚህ በጥቂት ወራት ውስጥ ይደረጋል ማለት ነው። አቶ በትሩ ኢትዮጵያ መስቀለኛ መንገድ ላይ ናች ብላችሁ ነው መግለጫችሁን የጀመራችሁት የበተናችሁት ሰሞኑን ምን ማለታችሁ ነው? አይ እንግዲህ ኢትዮጵያ አሁን ከፍተኛ የፖለቲካ ቀውስ ውስጥ እንዳለች የታወቀ ነው። ይሄ በቋንቋ መሰረት ያደረገ የክልል አደረጃጀት ከፍተኛ ግጭት እያስከተለ ነው በየአቅጣጫው። ለረጅም ዘመናት በወንድማማችነት የኖሩ ማህበረሰቦች እርስ በርቻቸው እንዲጋጩና አስፈላጊ ያልሆነ የሕይወትና የንብረት ውድመት እንዲደርስ ሁኔታው እየተባባሰ በመሄዱ እንግዲህ ኢትዮጵያ ከዚህ ችግር ውስጥ ወጥታ ትክክለኛ መንገድ መያዝ ትችላለች። ዜጎቿ የሚገባውን እርምጃ ከወሰዱ በሰላምና መረጋጋት እንዲኖር ለማድረግ የሰው መብት እንዲከበር፣ የፍትህ ሁሉም ለህግ ተገዥ እንዲሆን ማድረግ ከቻለ ኢትዮጵያን አሁን ካለባት ችግር አውጥተን ትክክለኛ መስመር ማስያዝ ይቻላል። ይሄ አንዱ መንገድ ነው። አሁን በተያዘው መንገድ ከቀጠልን ግን ምናልባት በሌሎች ሀገሮች የደረሰው የእርስ በርስ ግጭትና ትርምስ ኢትዮጵያን ወደ መከፋፈል ሊገፋት ስለሚችል ሁለተኛው ደግሞ ይህን ለዚህ ነው መንታ መንገድ ላይ ነች። ለመሆኑ በዚህ በባለድርሻዎች ሀሳብ ውስጥ ገዢውን ፓርቲ ግምት ውስጥ ታስገባላችሁ? በአሁኑ ደረጃ የለም። ምክንያቱም ትልቁ የችግሩ ምንጭ አሁን ያለው አገዛዝ ስለሆነ ከመጀመሪያው መግባባት ላይ ለመድረስ እነሱን መጋበዝ ችግሩን ሳይ ውይይቱ ሳይጀመር እንደ መቅጨት ስለሚቆጠር በአሁኑ ኤክሰርሳይስ ውስጥ እነሱ አይካተቱ። ሀሳብ አላችሁ ወደፊት ውስጥ ለመገናኘት ለመነጋገር? እንደ ሁኔታው ነው ማለት። እነኝህ የምናደርጋቸው ውይይቶች እና የምናገኛቸው ውጤቶች ለህዝብ ይገለጻሉ እና አገዛዙም በቀላሉ ያውቀዋል እና ኢትዮጵያን እንደ ሀገር መቀጠል የሚፈልግና አሁን ካለንበት የፖለቲካ ቀውስ መውጣት አስፈላጊ ነው ብሎ ካመነበት አገዛዙ በዚህ በሚፈጠረው የወደፊት አቅጣጫ ለመሄድ ፍላጎቱን ከገለጸ ወደ ውይይት እንግዲህ ተቃዋሚ ሀይሎቹ በሚወስኑት መሰረት ወደ መግባባት ለመድረስ የሚቻልበት መንገድ ከተፈጠረ የማይካተትበት ምክንያት የለም። የኢትዮጵያ ፖለቲከኞች የፖለቲካ ፓርቲዎች ብዙ ጊዜ የሚቋጠር የሚፈታ የሚሰበሰብ የሚበተን ግንኙነት አላቸው። ይሄ እስከ ቅርብ ጊዜ ድረስ የምናውቀው ታሪክ ነው። እና አሁን እናንተ ልትፈጥሩ የምታስቡትን መድረክ ልትፈጥሩ የምታስቡትን መግባባት የተለየ የሚያደርገው ከዛ ምንድን ነው? አዎ በጣም ጥሩ ጥያቄ ነው። ይሄ እንዳልከው ፖለቲካ ድርጅቶች ለመዋሃድ ድረስ ብዙ ጥረት አድርገዋል። አንዳንዶቹም በእውነቱ የተሳካ አካሄድ ይዘው ነበር። ለምሳሌ የቅንጅትን ሁኔታ ብንመለከት በአጭር ጊዜ የተቋቋመ ሆኖ ነገር ግን ብዙ ሕዝብ የሚከተላቸው ፓርቲዎች አንድነት በመምጣታቸው ምክንያት በምርጫው ላይ ከፍተኛ ውጤት ሊያገኙ ችለው ነበር። ያው በመጨረሻው ላይ ምርጫው ራሱ የማይሆን ሁኔታ ስለተደመደመ ወደፊት መሄድ አልተቻለም እንጂ እና ሌሎችም እንደዛ አይነት ሙከራዎች ተደርገዋል። እኛ ይህንንም እንገነዘባለን። እንደውም ከዚያ እነኛ ችግሮች ለመማር ከፍተኛ ጥረት አድርገናል። ይህንን ስናዘጋጅ ከአንድ ዓመት በላይ ነው ዝግጅቱ የፈጀብን እና አሁን የተለየ ይሆናል ብለን ተስፋ የምናደርገው አንደኛ እነዚህ ተበታትነው በኢትዮጵያ ውስጥ ዲሞክራሲ ግንባታ እንሳተፋለን የሚሉት ኃይሎች በአሁኑ መልኩ ጥረት ሲያደርጉ ለረጅም ጊዜ ቆይተዋል እና ያ የሄዱበት የተበታተነ አሰራር ውጤት እንዳላስገኘ ተመክሮ ራሱ አስተምሯቸዋል ብለን እናምናለን። በዚህ ምክንያት ከሌላው ጊዜ በበለጠ ወይም በተሻለ ለመተባበር ዝግጁ ናቸው የሚል እምነት አሳድሮብናል። በሌላ በኩል ደግሞ በሀገራችን ቅድም የጠቀስኩት ሁኔታ ያለውን የፖለቲካ ቀውስ በጣም ከፍተኛ ደረጃ ላይ ስላደረሰው አሁን ባለንበት ሁኔታ የፓርቲ ፍላጎት ወይም የድርጅት ዓላማ የማስፈጸም ጉዳይ ሳይሆን አገር ማዳን ጉዳይ ስለሆነ፣ ሌላው የፉክክሩ ጉዳይ የድርጅት ፕሮግራም ማስፈጸሙ ጉዳይ ወደኋላ ተብሎ በአጠቃላይ ጉዳዮች ላይ መስማማት ይቻላል በሚል እምነት ነው። እንግዲህ ዝርዝር እንትን ውሳ ይገባ ሌላውን የኢትዮጵያ ሕዝብ ሊወስነው ይችላል። ግን መሰረታዊ በሆኑ ነገሮች ላይ የኢትዮጵያን እንደ ሀገር መቀጠል ኢትዮጵያን አንድነትና ሉዓላዊነት በሚመለከት የዜጎች መብት መጠበቅ እንዳለበት፣ ፍትህ መንገስ እንዳለበት፣ እንደዚህ አይነት መሰረታዊ ነገሮች ላይ ሁሉም እንታገላለን የሚሉት ለዛ ስለሆነ በዛ ላይ ከተግባቡ አንድ ላይ መጨፍለቅ ወይም መዋሀድ ሳያስፈልግ የህግ ሰውነታቸውን እንደያዙ በትብብር ሊንቀሳቀሱ እየተናበቡ ሊሰሩ አንዳንድ ሪሶርሳቸውን አስተባብረው ጥቅም ላይ ሊያውሉ ይችላሉ እና ይህንን ማመቻቸት ኢትዮጵያን ለማዳን ከፍተኛ አስተዋጽዖ ይኖረዋል ብለን ስላመንን ነው። በዚህ በፊታችን ቅዳሜና እሁድ ዝግጅታችሁ ላይ የሚሳተፉ ባለድርሻዎች የተጋበዙ ብቻ ናቸው ወይስ ማንም ሰው ገብቶ መሳተፍ ይችላል? የለም። ይሄ እንግዲህ የድርጅት ጉባኤ ስለሆነ እነዚህ የማህበረሰባዊ ድርጅቶች ወይም ሲቪክ ማህበራት የምንላቸውን ላይ ያተኮረን ነው። አንፎርችነትሊ ኢትዮጵያ ያሉት አንደኛ አሁን ባለው ግብረሰናዊ ድርጅቶች ህግ የሚባለው በቅርቡ የወጣው ብዙ ስለማፈናፍናቸው ከውጭ ጋር ያላቸውንም ግንኙነት የሚገድብ በመሆኑ ምክንያት እነሱ በምንፈልገው ደረጃ ለመሳተፍ አልቻሉም። ይሄ ጥያቄ ነበረኝ፣ ማስከትልሎት ጥሩ ነው። እርስዎ መለሱት። እሺ እና ነገር ግን በአብዛኛው ውጭ ያሉት ግን ኢትዮጵያም ውስጥ እንቅስቃሴ የሚያደርጉ አንዳንዶች አሉ። ተጋብዘው እነሱ ወኪሎቻቸው ልከው የነሱ ተወካዮች ጉባኤ ነው የሚሆነው እንጂ ማንም ሰው የሚሳተፍበት ህዝባዊ የሆነ ስብሰባ አይደለም። በስብሰባው መጨረሻ ላይ ብቻ እሁድ ወደ ማታ ላይ የተስማሙበትን ነገር ለህዝብ ለመግለጽ እዚህ በዳላስ አካባቢ የሚኖሩ ኢትዮጵያውያን በሚገኙበት መግለጫ ይሰጣሉ። እንግዲህ አቶ በትሩ ገብረ እግዚአብሔር፣ የኢትዮጵያ የባለ ድርሻዎች ጉባኤ አዘጋጅ ኮሚቴ ሊቀመንበር፣ በዛው ጉባኤ በምታካሄዱበት ሰሞን የምታደርጓቸውን ንግግሮች፣ የምደርሱባቸውን ውጤቶች ተከታትለን እንደዚሁ ለህዝብ እናሳውቃለን። ለዛሬ ግን ለሰጡኝ ማብራሪያ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለተሰጠን እድል ክቡራትና ክቡራን አድማጮች፣ በነገራችን ላይ ባለፈው ሳምንት ስለ ደራሲ ጋዜጠኛ ጸሐፌ ተውኔት ገጣሚ እንዲሁም ሁለገብ የኪነ ጥበብ ባለሙያ ሰአዳ መሐመድና የኩላሊት ህመሟ አንስተን ነበር። በአንድ ዝግጅት ላይ ከፍተኛ ሕክምና እንደሚያስፈልጋት በተለያዩ ማኅበራዊ መገናኛ ብዙሃን በየዌብሳይቱ ላይ እየተገለጸ ነው። አድናቂዎቿ ጓደኞቿና ጉዳዩ ያሳሰባቸው ሁሉ የሚቻላቸውን ሁሉ እያደረጉ ሲሆን በስሟ የተቋቋመው ጎፈንድሚ ስቱዲዮ እስከገባንበት ጊዜ ድረስ በዚህ ምሽት አምስት ሺህ ሁለት መቶ ሰማንያ ዶላር ሰብስቧል። እንግዲህ 10 ሺህ ነው ጎሉ ብዙ ሰው እየተረባረበ ነው ማለት ነው። ነገም በአዲስ አበባ ብሔራዊ ቲያትር የተሰናዳ የገቢ ማሰባሰቢያ ዝግጅት እንዳለ ሰምተናል። የመግቢያው ዋጋ መቶ ብር ነው። ከምሽቱ 11 ሰዓት ነው የሚጀመረው። የሥነ ጽሑፍ ዝግጅት አለ። እየተዝናኑ ድጋፎን ለሰዓዳ እንዲሰጡ አዘጋጆቹ ጥሪ አሰምተዋል። እንግዲህ ሰዓዳ ወገን እየደረሰላት እንደሆነ የሚያሳዩ አበረታች ጭብጦችን እያየን ነው። ወደ ተከታዩ ዝግጅታችን እስቲንለፍ ደግሞ ስደትና ስቃይ በሊቢያ። ተከታዩ ዘገባ ሊቢያ ውስጥ የሚገኙ ኢትዮጵያውያንና ኤርትራውያን ፍልሰተኞች ያሉበትን ሁኔታ ይተርክልናል። አበባየሁ ገበያው ነች ያጠናቀረችው። ባህርና በረሃ አቋርጠው ከ15 ቀን እስከ አንድ ወር የሚወስድ እግር ጉዞ አድርገው ከዋጥም ሞትና ጉስቁልና ተርፈው ከምስራቅ አፍሪካ ፍልሰተኞች ሊቢያ ይገባሉ። የሜዲትራኒያን ባህር በማቋረጥ ጣሊያን፣ ሲፕረስ፣ ግሪክና ስፔን ለመጓዝ በሚደረግ ዝግጅት ፍልሰተኞቹ አብዛኛውን ጊዜያቸውን የሚወስደው የሊቢያ ቆይታቸው ነው። ወራት ዓመታት። ከምስራቅ አፍሪካ ተነስተው አውሮፓ ለመድረስ በሱዳን፣ በሰሃራ በረሃ ከዚያም ሊቢያ የሚደርሱ ፍልሰተኞች ቁጥር ከዓመት ዓመት መጨመሩን የሰብአዊ መብት ድርጅቶች መረጃዎች ይጠቁማሉ። እንደ አውሮፓ አቆጣጠር ከ2014 ጀምሮ ከ600ሺ በላይ ፍልሰተኞች ከምስራቅ አፍሪካ ተነስተው ሊቢያ ዳርቻ ደርሰዋል። ፍልሰተኞቹ በተለይም ኤርትራና ኢትዮጵያ፣ ሶማሊያ በተለያየ መንገድ ሱዳን ከገቡ በኋላ ሊቢያ ለመድረስ ከ10 እስከ 15 ቀን የመኪናና የእግር መንገድን አቋርጠው ነው። በመንገድ ላይ ከሚገጥማቸው ዘራፊ ከውሃ ጥምና በረሃድ ነው በህገወጥ አሸጋጋሪዎች ሊቢያ የሚደርሱት ሱዳን ከህዱድ ዶብ ያንስ አምስት ቀን ምናምን ይወስድብሃል። ጆብን ቆርጠ እስከ ሊበልስ ጋር ደግሞ አራት ቀን ምናምን ቢያንስ፣ ትንሽ ችግር የሚደርስብህ ውሀ የውሀ እጥረት፣ በዛ ላይ ጥማት፣ ረሃብም አለ። ሰሃራ በረሃ እንዴት ነው የምትገልጸው? በጣም በጣም መጥፎ ነው። በጣም አስከፊ፣ በጣም መጥፎ፣ መጥፎ የመጨረሻ መጥፎ ነው። እንኳን አውሮፓ ሀገር እንድመልሱ ያልኩት ምክንያቱ ያየሁት እና ያለፉት ህይወት በጣም ያሳዝናል። ምክንያቱ በህይወት ላይ ብዙ ፈተናዎች ያሳልፋል ብዙ ነገር እንታያለ። ግን እንደዚህ የሰሃራ ጉዞ በጣም ምክንያቱ ከአንተ ጋር እየሳቀ እየበላ እየጠጣ የነበረ ልክ ከአንድ ቀን በኋላ ይሞታል። በሞቆት ነው፣ በአደጋ ነው፣ በጣም በውሃ ጥማት ነው፣ በብዙ ነገር ያው በቃ ይለያሃል። ወንድም ሆን ጓደኛ ሆን ህትን ሆን ትለያሃለች የግድ በቃ በጣም አስከፊ ነው። በዛ ላይ ደግሞ ሰሃራ አንዳንዴ ማኪናዎች ይጠፋሉ። መንገድ ይጠፋቸዋል። ባትር ጨርሳቸው ሞባይላቸው ጂፒኤስ የሚባላላቸው ዘት የሚቀሳቀሱት ሞባይሎች አላቸው። ሶሪያ የሚባላላቸው የሚንቀሳቀሱት እሱ ሲጠፋቸው ባትር ድንጋይ ሲጨርሳቸው በቃ መንገድ ይጠፋቸዋል። አንዳንዴ ብዙ ማኪናዎች አሉ፣ አሁን መንገድ ጠፍታቸው በሳህራ ላይ ሄደው የሚቀሩ አድራሻቸውም አይታወቅ የት እንዳለው አይታወቅ። ልክ መንገድ ሲጠፋቸው ወደፊት የሚሄዳለን ያ ወደኋላ ኋላ የሚመለሳሉ፣ ወደ ጎን የሚሄዳሉ፣ ሁሉ ሳህራ ይሆናል ና ከተማን አያገኙ በዛ ላይ ማኪናን ቤንዚን ትጨርሳለች። እዚም በጥናት ይመታል። ብዙ ነገር አለ። በጣም አስከፊ ነው ሳራው። በጣም በጣም በዚህ ሁሉ መንገድ ተጉዘው የህልም መንደራቸው አውሮፓ ለመድረስ በሊቢያ ቆይታ ያደርጋሉ። ከሊቢያ ፖሊሶች፣ ከህገ ወጥ አዘዋዋሪዎች፣ ከዘራፊዎች ሽሽት መደበቂያ በመሰላቸው ስፍራ ሁሉ በመታጎር አዎ ማለት በአደጋ ምክንያት ምናምን እነዚህ ልቢዎች ማኪናውን ለመቀማት አሁን ለምሳሌ እኛ የምንመጣበት ሰንሳሪ የሚያመጣ ነው። ወደዝ እና ሌሎች የሌሎች ሰንሳሪ ደግሞ ልቢዎች አሉ፣ መንገድ ላይ ጠብቀው የሚቀሙ የሚወስዷቸው ማለት ነው። ሰንሳሪ ምንድን ነው? ደላላ ማለት ነው። ብዙ ችግሮች አሉ እዛ ሊቢያ ውስጥ ብዙ ሌባዎች አሉ። ብዙ እንትን መንገድ ላይ አንተ የምትመጣው ደላል እና በሌላዎች የሚቆዩ የሚጠብቀው ሌባዎች አሉ፣ መንገድ ላይ ጠብቀው ምናምን ብዙ አልሺ ሲወሩ ደግሞ እነሱ ሳያየ እንዲቀሙ ስለማይቅ ይሮጣል። በዛ ላይ ብዙ መሳሪያዎች ሰዎች ይተኮሳል። አንዳንዴ ጎማን ይመጣታል፣ መኪናዋን ትገለበጣለች። ብዙ ሰው ይሞታል። ሲተኩሱት መሰሪያ ሲተኩሱት ሰው ይጎዳል። ብዙ ነገሮች የሚደርስ ነገር በሊቢያ በማያውቁት አድራሻና ስፍራ በእነሱ አጠራር በሰንሳሪዎች ወይም በደላሎች በህገወጥ አዘዋዋሪ ስር ተቀምጠው የሚጠባበቁት ሜዲትራኒያን ሞላ ጎደለ የሚያሻግራቸው መርከብ ወይም ጀልባ ተዘጋጀ አልተዘጋጀ የሚለውን ነው። ባህርና በረሃ አቋርጠው አውሮፓ ለመግባት በሚደረጉ ጉዞ በርካቶቹ ለሰንሳሪ ወይም ለህገወጥ አሸጋጋሪዎች የሚከፍሉት ገንዘብ ስለማይኖራቸው፣ በዘራፊዎች ስለሚነጠቁ የተጓዦቹን ህገ ወጥ ጉዞ የሚያውቁ የሊቢያ ፖሊሶች በድብደባና በእንግልት ፍልሰተኞቹ ወደ ሀገራቸው ወይም ወደ ቤተሰቦቻቸው ደውለው ገንዘብ ሀዋላ እንዲያደርጉ ያስገድዷቸዋል። ይህንን ካላደረጉ ግን የሚገጥማቸውን ሌላኛው ወጣት ይገልጻል። እጅና እግሩ በሰንሰለት ታስሮ በሌላኛው ጓደኛ በመረዳት ስልክ አናግሮኛል። ለምን ገንዘብ ስላልከፈልኩ ስንት ጊዜ ነው እዛ ሊቢያ ከገባህ? አሁን ያለበት ቦታ ላይ ከደረስክ? አራት ወር አካባቢ ሆነኛል። እስካሁን ድረስ ሀዋላ አስደርግሃል? ከቤተሰብ በፍጹም። ማለት ገንዘብ ስለሌለኝ ነው። ከየት አካባቢ ተነስተህ ነው ሄድከው? እኔ ከኦሮሚያ ክልል ነው፣ ነገሌ ቦረና ነው። ስንት ቀን ሆነው እጅና እግርህ እንደዚህ ታሰረ? እንዴት ትበላለህ? እንዴት ትንቀሳቀሳለህ? ማለት ይፈቱሻል። በየደቂቃው ነው ይመጣሉ፣ ገንዘብ አውርድ ይሉሻል። ገንዘብ ለምን አታወርድም? ደውል፣ ቤተሰብ ገንዘብ አስለክ ይሉሻል። አሳውል ከሌለሽ ትታሰራለሽ፣ ትደረሰ ትፈቻለሽ ወተት መድፋት አለ። ስኳር መድፋት አለ። ላይሽ ላይ ዱላዎች አሉ። በቢላ አስፈራሩሻል። በመሳሪያ አስፈራሩሻል። አሁን አንተ ምን እየጠበቅክ ነው? እኔ በመሰረቱ ገንዘብ የለኝም። ቤተሰቤ ገንዘብ የለውም። ስለ እውነቱ ማለት ነው። ገንዘብ ከፍላለሁ ብዬሽ ተማምኜ አይደለም። በፖለቲካ ችግር ነው ከአገሬ ከድጄ የመጣሁት። ኦሮሞ ነኝ። በአዲስ አበባ ዙሪያ ባለው ማስተር ፕላን በዲሞንስትሬሽኑ አማካኝነት ነው የወጣሁት እና ገንዘብ ኖሮኝ ወይም ያዘጋጀሁት ምንም ገንዘብ የለም። ምንድን ነው ተስፋ ተስፋ ያው ስልክ ሳገኝ አንዳንዴ፣ ወይም እዚህ ሰርቶ ምናምን የምሄድ ነው። ሰርቶ ስልክት አለ ምናምን አለ የሚከፍልልኝ ካገኘው ማለት ነው ማለ ካገኘው አስከፍላለሁ፣ ካላገኘው እንደዚ አይነት አማራጮች አሉ። በሁለት አመት ምናምን ይፈጃል። ያ ደግሞ እዚ አብረሽ ሰርቶች ጥዳት ታጠጃለሽ፣ እንትቤት ታጥያለሽ። ሰዎች የሚተኙበት አለ። ወደ አውሮፓ ለመጓዝ በሊቢያ አራት ወርና ከዚያም በላይ የቆዩ ከምስራቅ አፍሪካ ከተለያዩ ሀገራት የተውጣጡ ከስምንት መቶ በላይ ፍልሰተኞች በሊቢያ አንድ ስፍራ ወይም መጋዘን ታጉረው እንደሚገኙን የገለጹልን። እስከ ስምንት መቶ ምናምን ሆን ሰዋ ከአንድ አንድ ከየት ሀገር የሄዱ ናቸው? ከኢትዮጵያ፣ ከሶማሊያ፣ ከኤርትሪያ ሀጆች ናቸው። ወደ አውሮፓ ባህሩ የሚያቋርጡ ናቸው። ገንዘባቸውን ከፍለው ጨርሰው ማለት ነው። ምን እየተጠባበቁ ነው? አሁን በቃ ገንዘብ እስኪ ከፍሎ ይቀመጣሉ። ጉዞ ሲደርስ ይሄዳሉ። ጉዞ አለ በየ ጉዞ አለ። ጉዞ ከፍሎ የጨረሰ የተዘጋጀ ሰው ይሄዳል። ወደ ራዲዮ ጣቢያችን በመደወል ሀሳባቸውን የገለጹልን ከሁመራና ከኦሮሚያ ክልል ተነስተው ሊቢያ የደረሱት ወጣቶች አንድ ሰንሳሪ ወይም ደላላ ያደረሰባቸውን ከህልም መንደራቸው ወይም ሜዲትራኒያን ባህር አቋርጦ አውሮፓ የሚያደርስ ሀሳባቸውን አስተጓጉሎታል። ሊቢያ አራት ወራችን አድርገናል። ከአንድ ወር በኋላ ይህን ችግር እንደ ልክ ብራችሁ ከሆነ ምናምን ተባልን። ልክ እንደገባል አወራን። ሀሳባችን በዛ ላይ እነዚህ መሆን ኤርትራ አለ መርሃዊ ንግስተሰ የሚባል ኤርትራ አለ። የነሱ ሀዋላ የሚሰራ ጀርመን ጀርመን ነው የሚሰራ ሀዋላውን በዛ እዚህ እሱ ነው ተቀባይ። እና ልክ እንደገባን ስልክ ተሰጠን፣ ደውሉ ሂሳባችሁ አውርዱ ባህር ትገባላችሁ ምናምን ተብለን እሺ ብለን እያንዳንድ ስልክ ተሰጥተው ሁላችን እየደወል ቤተሰባችን ነገር ናቸው ይሄን ያህል ሂሳብ ተጠይቀናል ና ሂሳባችን አውርዱልን ምናምን ብለን ከዛ ከዛ ብለው ከፈሉልን። ያው ያን የምዕራብ ንግሥተ ተስፋ የሚባለው ሂሳብ ተቀባይ ነው። በዛ ከዛ በፊት የሆነ እዚህ ይዞን ያለ ሰውዬው የዚህ ሰምታሪ ምስ ነበረች። ሰምሀር ነው የምትባለው ስማ ናት ከዛ እሷ በኋላ የተቀበለ ያስተላልፍ ነበር መጀመሪያ እሷ ልክ ከሶስት ወር በፊት ነው የሄደችው ከዚህ ከሶስት ወር በፊት እንደሄደች ልክ ጣሊያን እንደገባች የእኛም ብል በዛ ሰአት እኛም በእነሱ ጋር ልንጫል ነበር አጋጣሚ ሆኖ ግን ማኪና መታለች መርከብ መታለች ምናምን ብሎ አስቆርቶን ሁለተኛ መንገድ ትሄዳላች ተብለን ከፍለን ጠልሰናል ሰላሳ ሁለት ምናምን ነው የቀረን ከዛ ቀረና ሁለተኛው ጉዞ ትሄዳላችሁ ተብለን ኦኬ ብለን መርክቧን መርከቧን በሰላም ገባች እግዚአብሔር የተመሰገነ አሁን ጣሊያን ገባች ማለት ነው የተከበራችሁ አድማጮች፣ የአበባየሁ ዘገባ ይቀጥላል። ሰዓታችን እየተጠናቀቀ በመሆኑ በዚሁ ልንሰናበት ነው። ጤና ይስጥልኝ።